አሸባሪዎችን ጨምሮ ሌሎችም የሶማሊያ አማጽያን ትረዳለች በምትባለው ኤርትራ ላይ የተባበሩት መንግስታት ድርጅት ማዕቀቡን ማጥበቁ የተራዘመውን የሶማሊያን ብጥብጥ ሊያቀዘቅዘው ይችላል በሚል ተስፋ ይጣሏሉ የሚቀርቡባትን ውንጀላዎች የምትቃወመው ኤርትራ ግን ማዕቀቡን አውግዛ ፍትሕ የጎደለው ብለዋለች። ካቲማቴኒ ከናይሮቢ ያስተላለፈችው ዘገባ አለ፣ ሰለሞን አባተ ያቀርበዋል የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የትናንት ሰኞ ውሳኔው በሶማሊያ ሰላምና መረጋጋት ፈጥኖ እንዲመጣ ያስችላል ብለው ከሚያስቡት መካከል ወታደሮቻቸው እዚያው ሶማሊያ ውስጥ የሚገኙት የዩጋንዳው ጦር ቃል አቀባይ ኮሎኔል ፌሊክስ ኩልያጊዬ አንዱ ናቸው። በመሰረቱ ማዕቀቦች የሚጣሉበትን ሀገሮች የገንዘብ ጡንቻ በማላላት አቅማቸውን ያዳክማሉ። በመሆኑም ኤርትራ ማዕቀቦቹ ካረፉባት፣ በይዘታቸውም ሁሉን አቀፍ ከሆኑ ለአፍራሽ ተግባራት የምታውለው ትርፍ ሳንቲም አይኖራትም ማለት ነው። የሶማሊያ ጎረቤቶች የሆኑት ኢትዮጵያ፣ ኬንያና ዩጋንዳ ኤርትራ ለአልሻባብና ለሌሎችም ሶማሊያ ውስጥ ለሚንቀሳቀሱና በዚያ የሚገኘውን የአፍሪካ ሕብረት ሰላም አስከባሪ ጦር አሚሶምን ለሚወጉ ታጣቂ ቡድኖች የገንዘብ ድጋፍ ታደርጋለች ሲሉ ኤርትራን ለተራዘመ ጊዜ ሲወነጅሉ ይሰማሉ። ባለፈው ሐምሌ ኤርትራ ትሰጣለች ያለውን የፖለቲካ የገንዘብ፣ የሥልጠናና የሎጂስቲክስ ድጋፍ የሚዘረዝር ሪፖርት ቡድኑ አውጥቶ ነበረ። ሳውት ሊንክ የሚባለው ጽህፈት ቤቱ ናይሮቢ የሚገኘው የምርምርና ጥናት ተቋም ኃላፊ የሆኑት አብዲ ውሃብ ሼህ አብዱሰመድ በምዕራቡ የሚደገፉትና ከሶማሊያ አማጽያን ጋር እየተፋለሙ የሚገኙት ኃይሎች በቅርቡ ትልቅ እፎይታ ያገኛሉ ይላሉ። ማዕቀቦቹ በኤርትራ ላይ ውጤታማ የሚሆኑ ከሆነ፣ በእርግጠኝነት መናገር የምፈልገው ሶማሊያ ውስጥ ያሉ ታጣቂዎችን እንደሚያሸንፏቸው ነው። እነዚህ ማዕቀቦች የኤርትራ መስመር ወይም በረራ ያሉትን መንገድ እንደሚቆርጠው የሚናገሩት አብዲስ ሰመድ እነዚህ የበረራ መስመሮች ኤርትራ ለአማጽያኑ ድጋፏን የምታቀብልባቸው ከአስመራ ወደ ኪስማዩ የሚደረጉ መሆናቸውን ገልጸዋል። በሌላ በኩል ደግሞ እነዚህ በኤርትራ ላይ የተጣሉ ማዕቀቦች በኤርትራ ሕዝብ ላይ ጎጂ ጫና እንደሚያሳድሩ በአፍሪካ ህብረት የኤርትራ አምባሳደር ግርማ አስመሮም ተናግረዋል። where everybody is talking about millennium development goal uh, sustainable development alleviating poverty ሁሉ ሰው ስለ ሚሊኒየሙ ልማት ግብ በቀጣይነት ስላለውና ድህነትን ስለማስወገድ በሚወያይበት ጊዜ በባዕዳን እርዳታ ላይ የማትተመነው ኤርትራ ምን እንድትሆን ነው የሚፈልጉት? የኤርትራ የተፈጥሮ ሀብት ላይ ማዕቀብ ጥለው አገሪቱ እነዚህን ግቦች እንድትመታ ይጠብቃሉ። እግዚአብሔር ወይም አላህ ከሰማይ የሚወረውረው ነው። ስለዚህ እንዲህ አይነቱ ማዕቀቦች ማናቸውም በማደግ ላይ ያለ አገር ላይ የሚፈጸሙ ወንጀሎች ናቸው። እንዲህ አይነት ማዕቀቦች በየትኛውም የኤርትራ ጎረቤት ሀገር ላይ እንዲጣል እርሳቸው እንደማይሹም አምባሳደር ግርማ አመልክተዋል። ኤርትራ ይህን ማዕቀብ ህገወጥና ፍትህ የጎደለው ስትል ትቃወማለች። ተንታኞች በጥቅሉ የሚስማሙበት አንድ ጉዳይ የኤርትራ ጣልቃ ገብነት በሶማሊያ በራሷ ፖለቲካ ውስጥ ይህንን ያህል የገዘፈ ትርጉም የሌለው መሆኑና ይልቅ ጦርነቱ የኤርትራና የኢትዮጵያ ጉዳይ መሆኑን ነው። ደቡብ አፍሪቃ የሚገኘው የጸጥታ ጥናት ኢንስቲትዩቱ ከፍተኛ ተመራማሪ ኤማኑኤል ኪሲያንጋኔ የኤርትራ በሶማሊያ ጦርነት የኤርትራና የኢትዮጵያ የእጃዙር ጦርነት ነው ይሉታል። ኤርትራ በአዋሳኝ ድንበር ላይ በምትገኘው በባድመ ምክንያት ከኢትዮጵያ ጋር ልዩነት አላት። ሄግ የሚገኘው የተባበሩት መንግስታት ፍርድ ቤት ባድመ የኤርትራ እንደሆነች መፍረዱ አይዘነጋም። ኢትዮጵያ ደግሞ የፍርድ ቤቱን ውሳኔ አክብራ ውሳኔውን ገብራዊ አላደረገችም። ስለዚህ የሁሉም ነገር ዋናው መሠረት የሁለቱ አገሮች የተለያዩ ወገኖችን መደገፍ ነው። በሂደቱ ግን ኢትዮጵያ እርምጃዋ በዓለም አቀፍ ማህበረሰብ ድጋፍ እንዲያገኝ በማድረግ ዓላማዋን ትፈጽማለች። በአፍሪቃ ኅብረት የኤርትራ አምባሳደሩ ግርማ አስምሮም ሀገራቸው የክልሉ ሀገሮች ለእድገታቸው አንዱ በሌላው ላይ መተማመን ስለሚኖርባቸው ክልላዊ ቅንጅትን እንደምትደግፍ ተናግረዋል። እኛ እነዚህ ነገሮች አንዳቸውንም ለማናጋት አስበን አናውቅም። ምክንያቱም ለእኛ የወደፊት ገበያዎቻችን የሚጠቅሙን ናቸውና፣ እኛ የምንፈልገው ጠንካራና በእድገት የምትራመድ ኢትዮጵያን ነው። ኤርትራ አልሻባብን እየደገፈች ናት የሚለውን አምባሳደር ግርማ ውሸትና ማታለል ሲሉ ውድቅ አድርገው ኤርትራ አልሻባብን ደግፋ አታውቅም፣ ወደፊትም አትደግፍም ብለዋል።